መርሃዊት ሀዱሽ በአውስትራሊያ የኢትዮጵያ ኤምባሲ የቆንስላ ጉዳዮች ክፍል ኦፊሰር። በቅድሚያ በዓለም ዙሪያ ኢትዮጵያን ጨምሮ በመቶ ሀገሮች ለሚከበረው ለማርች ኤት ወይም ደግሞ የዓለም አቀፉ የሴቶች ቀን እንኳን አደረሱ እንላለን። በጣም ነው ማመሰግነው። ማርቲ እንኳን አብሮ አደረሰን። የሰው ልጆች መብትና እኩልነት በተለያዩ ምክንያቶች ባልተረጋገጠባት ዓለም በተለይ ደግሞ በሴቶች ላይ የሚደርሰው ጫናና የመብቶች መረገጥ ለዘመናት ያልተፈታ ችግር ነው። ይሁንና ባሳለፍነው ክፍለ ዘመን በተለያዩ ጊዜያቶች ለመብቶቻቸው በተነሱ ሴቶች ሳቢያ አንጻራዊ በሆነ መልኩ ሴቶች የተሻለ ትምህርት፣ ስራና ሕይወትን እንዲመሩ ሆነዋል። ዛሬ ሴቶች ቁጥራቸውና ውክልናቸው እንደ ሙያው ዘርፍ ይነስም ይብዛም እንጂ በሁሉም በሚባሉት የዓለማችን የሙያ ዘርፎች ላይ ተሰማርተው የበኩላቸውን በማበረከት ላይ ይገኛሉ። የሴቶች ውክልና የሚሳሳበትና የወንዶች አብላጫነት በጉልህ ከሚታይባቸው በርካታ የስራ መስኮች መካከልም በዲፕሎማሲው መልክ አገርን ወክሎ በውጭ አገር ማገልገል ይገኝበታል። የዛሬው የዓለም አቀፉ የሴቶች ቀን ወይም ማርች ኤት ልዩ ዝግጅት እንግዳ መርሃዊት ሀዱሽ ዛሬ ለደረሱበት የዲፕሎማት የስራ መስክ ያሳለፉትንና አርአያ የሆኗቸውን ጠንካራ ሴቶች እንዲህ ሲሉ ገልጸውልናል። የኔ የስራ ልምድና የሕይወት ተሞክሮዬ ሌላውን ኢንስፓየር ያደርጋል፣ ይጠቅማል፣ ያበረታታል ብለሽ እዚህ ፕሮግራም ላይ ስለገልበሽኝ ታመሰግናለሁ ማርቲዬ። በመጀመሪያ እሱን ማለት እፈልጋለሁ። ከትምህርት ተሞክሮ ስመጣ ያው የመጀመሪያ ዲግሪን በሐዋሳ ዩኒቨርሲቲ የግብርና ኮሌጅ ሆርቲካልቸር ያጠናሁት ሺ ሰባት ላይ ነው የተመረኩት። በሁለት ሺ ስምንት በውጭ ጉዳይ ሚኒስቴር አወዳድሮ በቀጠረው የዲፕሎማትነት ስራ ዘርፍ ላይ ተወዳድሬ ሁለት ሺ ስምንት ላይ ተቀጥሬያለሁ። አንዱን አመት በዲፕሎማሲ እና በዓለም አቀፍ ግንኙነት ትምህርት ላይ ፖስት ግራጁዌት ዲፕሎማይን እዛ በሚኒስትሪው የውጭ ጉዳይ ማሰልጠኛ ተቋም ላይ ተምሬያለሁ። ከዛን በኋላም ለሁለት አመት በስራ ላይ የነበረ ኢንቴንስ የሆነ ትሬኒንግ ላይ ነበርኩም። በሰልጣኝ ዲፕሎማትነት ዘርፍ ነው መስሪያ ቤቱን የተቀላቀልኩት። አሁን ወደ አምስተኛ አመት እየሰራሁኝ ነው። በቋሚነት በውጭ ጉዳይ ሚኒስቴር ውስጥ የሰራሁበት ዲፓርትመንት የተለያዩ ዲፓርትመንቶች ላይ ሰርቻለው። በቋሚነት ለአንድ አመት የሰርበት በአፍሪካ ህብረት እና በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን የኢትዮጵያ ቋሚ መልእክተኛ ጽህፈት ቤት ቢሮ ውስጥ በማህበራዊ ጉዳዮች ላይ በቋሚነት ሰርቻለሁ። ከዛ ስራ በኋላም በመቀጠል በአውስትራሊያ ካምራ ከተማ ላይ በሚገኘው ኤምባሲ በቆንስላ ጉዳዮች ላይ እየሰራሁ እገኛለሁ። አሁን ለእኔ እዚህ ለመድረስ አስተዋጽኦ ያደረጉትን በጣም ጠንካራ ሴቶች ያሉበት ቤተሰብ ውስጥ ነው ያደግኩት። በትምህርት የሚያምን ጠንክሮ በመስራት የሚያምን በአጠቃላይ በቤተሰብ እንደዚህ አይነት ቤተሰብ ውስጥ ነው ያደግኩት። እናቴ በጣም ጠንካራ ሴት ነች። ሁለት እህቶች አሉኝ። በትምህርት በስራ የሚያምኑ በጣም ጠንካራ ሴቶች፣ እነሱን እያየሁኝ ነው ያደግኩት። በጣም ጥሩ የሆነ ሰፖርት ሲስተም አሉን ቤተሰብ ውስጥ። በመስሪያ ቤቱም በጣም ጠንካራ የሆነ ትሬኒንግ ላይ ነበር የነበር ነው። ያ መስሪያ ቤት የውጭ ጉዳይ ሚኒስቴር መስሪያ ቤት እዚህ እንድደርስ ሼፕ አድርጎኛል። አዘ ዲፕሎማት የቀረጸኝም ቦታ ነው እዚህ ለመድረስ ጉዞ ይሄን ይመስላል እንግዲህ እርስዎ እዚህ የደረሱበት ቦታ ላይ ለመድረስ በርካታ ሰዎች ሊያስቡት ይችላሉ ግን በጣም ጥቂቶች ናቸው ሊደርሱበት የሚችሉት በተለይ ደግሞ ከፆታ አንጻር ስንመለከት ሴቶች በአብዛኛው የማይሳተፉበት ወይም የማይወከሉበት መስሪያ ቤት ውስጥ ነው እየሰሩ ያሉት በዲፕሎማት ደረጃ ኢትዮጵያም ወደኋላ ሄደን ታሪክም ስንመለከት በጣም ሴቶች ውክልና አነስተኛ ነውና እንደ ሴት ዲፕሎማት በዚህ ቦታ ላይ ተቀምጦ ሀገርን ወይም ሕዝብን ማገልገል ምን ያህል ከባድ ነው? ምን ምን አይነት ችግሮች ወይም ተግዳሮቶች ከስራው ጋር ተያይዘው የሚመጡ አሉ? ማንኛውም ስራ በብዛት በወንዶች ዶሚኔት ይደረጋል። እስፔሻሊ ዲፕሎማሲ እንደ ተባባል ነው። ቅድምም በወንዶች ዶሚኔት የተደረገ ነው። ሴት ልጅ ያው ኢፍ እኩል የሆነ ኦፖርቹኒቲ እና እኩል የሆነ ሪሶርስ አንዳንድ ጊዜ ኦፖርቹኒቲ ብቻውን ማተር አያደርግም። ሪሶርሱ ከሌለ ሁለቱም እኩል ሲሰጣት ሴት ልጅ ምንም የሚያግዳት ነገር አይኖርም። በዲፕሎማሲ ውስጥ ያሉ ተግዳሮቶች አሉ። እንደ ሴት እዚህ ስራ ላይ ሲሰራ ብዙ ቻሌንጆች አሉ። መጀመሪያ ከቤተሰብ ላይ ካለው ቻሌንጅ ብንጀምር። እኔ ላይ የደረሰ ነገር ሳይሆን በብዛት ሴት ዲፕሎማት በአጠቃላይ ጀነራሊ ስናየው ይገጥማታል ተብሎ የምታሰበው ተግዳሮት ዋነኛው ከቤተሰብ ጋር የተያያዘ ነው። የመጀመሪያው ትዳር ላይ ያለው ነገር፣ ሁለተኛው ደግሞ ልጆች ከመውለድ ጋር የተያያዘ ነገር ነው። ይህ ስራ በጣም ዲማንዲንግ ነው። በጣም ጊዜ ይፈልጋል። ሰዓት ገደብ የለበትም። ኤኒ ታይም የሆነ ነገር ተፈጥሮ የመጠራት ወደ ስራ የመሄድ ወደ ሌላ ሀገር የመላክ እንደዚህ አይነት ነገሮች አሉ። በዚህ ሰዓት ሴት ልጅ ያው ማህበረሰቡ ኮንስትራክት አድርጎ የሰጣት የጀንደር ሮል አለ። በሴትነት ብቻ ቤተሰብ ይኖራል፣ ልጆች አሉ። ይሄ ነገር እንዳለ እንደ ችግር ይቆጠራል። ለምሳሌ ከማተርኒቲ ሊቭ ጋር አንድ ምሳሌ ብንሰጥ አንድ ሴት ዲፕሎማት ዲፕሎማትነት ስራው በመጀመሪያ ቢንግ ኢንፎርምድ ነው። በተከታታይ ስላለው ስራ በየቀኑ በየደቂቃው ኢንፎርምድ መሆን በየጊዜው ራስን ማሳደግ መንበብን፣ መከታተልን ይጠይቃል። እና ይህ ስራ አንዲት ሴት ወልዳ ከስራ ውጪ በምትሆንበት ሰዓት ለረጅም ጊዜ ነው። እንደየሀገሩ ይለያያል። ከሁለት ወር ጀምሮ ከስራ ውጭ ልትሆን ትችላለች። ይሄ በጣም ትልቅ ሎስ ነው። ከስራው ለረጅም ጊዜ ትርቃለች። በዛ ሰዓት ቁጭ ብሎ የሚጠብቅ ነገር የለም። ዲፕሎማሲ ላይ ብዙ ነገር ይቀየራል። ልጅ ወልዳ ይሄ ኃላፊነት እያለባት የስራውን ጫና ይደረግባታል ማለት ነው እና ይሄ በጣም ትልቅ የሆነ ቻሌንጅ ነው። ልጁ እስኪያድግ ድረስ መንከባከቡ፣ ማጥባቱ አለ። ስለዚህ ጀግል ማድረግ በጣም ያስፈልጋል። እንዳልኩት ሁሉም የስራ ዘርፍ ላይ ያሉ ሴቶች ፌስ የሚያደርጉት ቻሌንጅ ነው ግን እዚህ ላይ በጣም ዲማንዲንግ የሆነ ስራ ነው። ብዙ ነገር ሊያመልጥ ይችላል። ሁለተኛው በአለም አቀፍ ሁኔታ ዲፕሎማሲ ላይ ወይም የዲፕሎማትነት ስራ ላይ ያሉ ሴቶች ፌስ ያደርጉታል የሚባለው በትዳር ላይ ሀገር በጣም መንቀሳቀስ ያለበት ስራ ነው እና ተመድባ በምትሄድበት ሰዓት ብዙ ሀገራቶች ስፔሻል የሆነ ስምምነት ከሌለ በስተቀር ባለቤቷን ስፔሻሊ ስራ ላይ ሰራ ይችላል። ሴት ልጅ ቁጭ ብላ ልጆችን ማሳደግ ኢዝ አክሰፕተብል። ወንዶች ግን ይሄንን ለማድረግ ይከብዳቸዋል። ስለዚህ የሆነ ሰዓት ላይ ትገደዳለች ወይ ስራዋን ወይ ቤተሰቧን መምረጥ እንዳለባት እዚህ ድረስ ይደርሳል። ከፋሚሊ ጋር ተያይዞ የሚመጣው ትልቁ ቻሌንጅ በብዛት የሚወራው ብዙ ጥናቶችም የተሰሩበት ተግዳሮት የሚባለው የቤተሰብ ጉዳይ ነው። ከቤተሰብ ወጣ ብለን ስናወራው ዲፕሎማሲ ኔትወርኪንግ ነው። ኢዝ አባውት ሜኪንግ ፍሬንድስ ስለዚህ ብዙ ጊዜ ሰዓቱ ገደብ የለውም። ከስራ ሰዓት ውጭም ዲሪንግ ሶሻል አወርስ ብዙ ጊዜ ስራ ይሰራሉ። ሎቢ ይደረጋል። እንደየሀገሩ የማህበረሰብ አቀባበል ንቃተ ህሊና እሱ እሱ ይወስነዋል። ስራውን ከመስራት ወደ ኋላ ያደርገናል እያልኩም ሳይሆን ግን እንደ ችግር ይነሳል። ምናልባትም እንዲህ አይነት ቦታዎችን ደግሞ ሴቶቹ በአብዛኛው የማይገኙ ከሆነ ማወቅ የሚገባቸውን የህብረተሰብ ክፍሎች ሊያውቁ አይችሉም። እንደዚህ አይነት ቦታዎች ባለመገኘት ብቻ የሚያጧቸው እድሎች ስለሚኖሩ ለስራውም በቂ እንዳልሆኑ ሊያስቆጥርባቸው እንደሚችል እንደ ችግርም ሊታይ እንደሚችል ነው የገለጹ ያሉት በዚህ አጋጣሚ በደንብ አድርገሽ ገልጸሽዋለሽ አንቺም ትልቁ ቻሌንጅ ነው በዚህ አጋጣሚ ከዚህ ሁሉ ተግዳሮቶች በጾታ ብቻ ሴት ብቻ ስለተሆነ ተጨማሪ ችግሮችንም ብትጋፈጡትም ስራው ምን ያህል አስደሳች ነው ለሴቶች በዚህስ አጋጣሚ ይህንን ስራ ለመስራት ለሚፈልጉ ወደፊት ወደዚህ ወደ ዲፕሎማሲው ዓለም ለመግባት ለሚፈልጉ ሴቶች የእርስዎ መልእክት ምንድን ነው ከዚሁ ጎን ለጎን ደግሞ ዲፕሎማት መሆን ማለት ዘዴኛነት ማለት ነው። ተግባብቶ ያንድን አገር ፖሊሲ ለሌላው አገር መሸጥ ወይም ደግሞ በሌላ አገር ለሚገኘው የህብረተሰብ ክፍል መስጠትና መቀበል ነው የዲፕሎማሲ ስራና ሴቶች በተፈጥሮ ይሄ በተፈጥሮ ያላቸው ችሎታ ነው። ና ከዚህስ አንጻር ሲያዩት ሴቶች ወደዚህ በብዛት ቢመጡ ምን አይነት አስተዋጽኦ ሊያደርጉ ይችላሉ? በዲፕሎማሲው ዓለም ውስጥ የኃላፊነት ትንሽ የለውም። ይሄ ደግሞ ሀገርን ወክሎ መምጣት በሌላ ሀገር ትንሽ ክብደት አለው። ሴት መሆናችን እንዲያውም አድቫንቴጅ አለው። አንዳንድ ጊዜ ይሄ ፕሩቭ የሚያደርገው እኩል ኦፖርቹኒቲ፣ እኩል ኤጁኬሽን ወይም ደግሞ ሪሶርስ አግኝተን ስንመጣ ሴት ልጅ ምን ያህል ነገሮችን ወይም ስራዎችን በተሻለ መንገድ እንደምትሰራ የሚታይበት ትልቅ ዘርፍ ነው። በሴቶች የሚመሩ ተቋማቶች ምን ያህል ውጤታማ የሆኑ እንደሆነ በግልጽ እያየን ነው። በዚህ ዘመን አሁን እኩልነን አደለንም ትችላለች አትችለውም የሚለው ዲስከሽን ሁላ እየተወገደ መጥቷል። ምክንያቱም ተሰጥቶን እድሉ ኦፖርቹኒቲውን አግኝተን ሲመጣ ሴት ልጅ ምን ያህል ውጤታማ የሆነች እንደሆነ የምታይበት አለም ነው። በዚህ ሰዓት ዲፕሎማሲው ላይ ስፔሲፊከሊ ብዙ ሀገራቶች አሁን ሴት ዲፕሎማቶቻቸውን ውመን ፒስ እና ሴኪሪቲ በሚል ማዕቀፍ ተዘጋጅቶ የውጭ ጉዳይ ፖሊሲያቸው አካል አድርገው እየተንቀሳቀሱ ነው። ሴት ዲፕሎማቶቻቸው ሜንሊ ሰላምና ጸጥታ ላይ የሚመለከቱ ዲፓርትመንቶቻቸው ላይ እንዲሰሩ እየተደረገ ነው። የእነዚህ ሀገራቶች ምሳሌ ትልቅ ሀገራቶች አውስትራሊያን ጨምሮ እነ ካናዳ፣ እነ ኖርዌይ፣ ስዊድን የውጭ ጉዳይ ፖሊሲያቸው ላይ እንደ ማዕቀፍ አድርገው በደንብ እየተሰራበት ያለ ነገር ነው። ቅድም ያወራናቸው ቻሌንጆች እንዳሉ ሆኖ ስራው ዲማንዲንግ እንደሆነ ነውና ዲስከሬጅ የሚያደርጉ ነገሮችን ቢኖሩ ማንኛውም ሴት እዚህ የስራ ዘርፍ ላይ መቀላቀል የምትፈልግ ሴት ካለች እንደ ኢንዲቪጁዋል የምታድግበት ሴቶች ምን ማድረግ እንደሚችሉ በደንብ የምታሳይበት የስራ ዘርፍ ነው። ስለዚህ እኔ የምመክረው በተለይ ለወጣት ሴቶች ማስተላለፍ የምፈልገው መልእክት ሀገርን ማገልገል በጣም ትልቅ ክብር ነው። እኔ ሀገሬን በማገልገሌ በጣም ከፍተኛ ክብር ይሰማኛል። ምንም ቦታ ላይ ቻሌንጆች ቢኖሩ ይሄንን አልፈን በብቃት ብዙ ኃላፊነቶችን መወጣት እንደምንችል አሁን በተለያዩ መድረኮች እያየን ነው። መሪ ሴቶች እያየን ነው። ስለዚህ ሴት መሆናችን ምንም ነገር አችብ ከማድረግ እንደማያግደን መናገር እፈልጋለሁ። ያለውን ኦፖርቹኒቲ በመጠቀም ራስን ማሳደግ ዊሃ በቾይስ ህይወታችን ላይ ሁላችንም ዊሃ በቾይስ ካለብን ከማህበረሰቡ ጫና ውጪ አለ፣ የኢኮኖሚያዊ ስነ ልቦናዊ ማህበራዊ የሆነ ጫና አለብን። እሱ እንዳለ ሆኖ ይሄንን አልፈን ራሳችንን አብቅተን በትምህርትም ራሳችንን አሳድገን መሆን ከምንፈልገው ማድረግ ከምንፈልገው ነገር መታገድ የለብንም ብዬ አምናለሁ። የዲፕሎማሲ ስራም በሴት ልጅ ሲሰራ በጣም ኤፌክቲቭ ነው ብዬ አምናለሁ። ምክንያቱም እኔ በሰራሁበት መስሪያ ቤት አሁን በውጭ ጉዳይ ሚኒስቴር በጣም በዲፕሎማሲው ትልቅ የተጽዕኖ ያሳደሩ ሴቶች የሰሩበት መስሪያ ቤት ነው። እነሱን እያየ እነሱን ሮል ሞዴል አድርጌ ነው እኔም እየሰራው ያለሁት ራሴን እያሳደግኩ ያለሁት ወጣት ሴቶች እዚህ ስራ ላይ ይህን ስራ መርጠው ቢስተማሩ ሀገራችን እንደምትጠቅም እምነት አለኝ። በጣም ነው የምናመሰግነው መርሃዊት ሃዱሽ በአውስትራሊያ የኢትዮጵያ ኢንባሲ የቆንስላ ጉዳዮች ክፍል ኦፊሰር። የማርች ኤትን ወይም ደግሞ የዓለም አቀፉን የሴቶች ቀን ምክንያት በማድረግ ልምዶትን ስላካፈሉን በጣም ነው የምናመሰግነው። ማርታ በጣም ነው የማመሰግነው። የሴቶችን ቀን ለሚያከብሩ በዓለም ዙሪያ ለሚገኙ እህቶቻችን እንዲሁም ላንቺም መልካም የሴቶች ቀን እንዲሆንልን እንዲሆንላችሁ ይመኛለሁ። ለኤስ ቢ ኤስ ራዲዮ ማርታ ጸጋው ነበርኩ ከሜልበርን። እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራምን ነበር።